የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ሰኔ ዛሬ ሰኞ ሐምሌ 15 2011 ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል የሶማሌ ክልል ፕሬዚዳንት ሙስጠፌ ኡመር የባህር ዳር ክራሞት ምን ይመስል ነበር? የተሳሳተ ትርከት የሚለው አንዱ እና የተገለጸው የአማራ ሕዝብ ጨቋኝ ነው። የአማራ ሕዝብ ጨቋኝ እንደነበረ በተለይም የሶማሌ ሕዝብን በተለይ መጡ እንደበደለ ተደርጎ ላለፉት ዓመታት በረጅሙ የተሰራበት አብዛኛው የሶማሊያ ህዝብ በትንሳ የአማራ ህዝብ ከሌላ ጥቅ ህዝብ ለይቶ እንደ ጨቋኝ የምናይበት ሁኔታ የተፈጠረው ትርከት ትክክል አለመሆኑን ስለምናምንበት እንጂ ለፖለቲካ ተስበናል። ይሄ ትርከት ስለተስታፍ ስለሆነ የዚህን ጉዳይ ዝርዝር ቆየት ብለን እናስደምጣችኋለን። የሰው ልጅ ጨረቃን የረገጠበት ሃምሳኛ ዓመት በመላለም እየታሰበ ነው። አጭር ዘካሪ መሰናዶ ይኖረናል። ከወጣቶች ጋር የተደረገ ውይይትም አለን። ሌሎችም ጥንቅሮችን ይዘናል። አብረናችሁ የምናመሻው ኤደን ገረመውና ሀብታሙ ስዩምነን የሙዚቃ ምርጫም ግን አለ። በጋቢና ቪኦኤ ሬዲዮ ፕሮግራም ላይ በጋም ይችላቸዋለው አጋንቱ ከሁሉ አስቀድመን ግን አጫጭር የዓለም ዜናዎችን እናሰማችኋለን። አብራችሁን ቆዩ። የሶማሌ ክልል መንግስት በክልሉ የሶማሌ ክልል መንግስት በክልሉ ፖሊስ አማካኝነት ለግጭት መንስኤ የሆኑ ህገ ህገወጥ የጦር መሳሪያዎችን በቁጥጥር ስር እየዋለ መሆኑን አስታወቀ። የክልሉ ፖሊስ ኮሚሽን ኮሚሽነር መሀመድ አሊ ወደፊትም የግጭት መንስኤ እየሆኑ ያሉትን ህገወጥ የጦር መሳሪያዎች በቁጥጥር ስር ማዋል እንደሚቀጥሉ ለአሜሪካ ድምጽ ተናግረዋል። ቦታችን መሰረት ሶስት መቶ ሰባት ክላሽኮፍ ቢኬኤም ወይም ብሬን አስራ ስምንት መትረየስ ማለት ነው። እሺ አነስተኛ የላስ ወቅፍ መሳሪያዎች አሉ። ሌላ ቦምቦች አሉ። ሌላው የክላሽ ጥይት አስራ ሁለት ሺ አራት መቶ አርባ አምስት የብረት ጥይቱም ሁለት ሺ ሰባት መቶ ሰማንያ ሁለት የተወሰኑ ሽጉጦችም አሉ። ኮሚሽነር መሐመድ አያይዘው ህገ ወጥ የጦር መሳሪያዎችን ከሌሎች ዞኖች የማጽዳት ዘመቻ እንደሚቀጥል ተናግረዋል። በዚህ ሂደት አርብቶ አደሮች በህጋዊ መንገድ የሚይዟቸውን የጦር መሳሪያዎች እንደማይነካባቸውም ጠቁመዋል። አዲስ ቸኩል ነበር ዘገባውን ያደረሰን። የአማራ ክልል ዛሬ ባካሄደው መደበኛ ጉባኤ ሰኔ 15 2011 በተገደሉት የአማራ ክልል ባለስልጣን ዶክተር አምባቸው ምትክ ለርዕሰ መስተዳደርነት የታጩትን አቶ ተመስገን ጥሩ ጥሩነህን ሹመት ዛሬ አጽድቋል። አቶ ተመስገን ሹመቱን ለመቀበል ቃለ መሀላ ፈጽመዋል። እኔ አቶ ተመስገን ጥሩና እኔ አቶ ተመስገን ጥሩነህ በዛሬው እለት በክልል ምክር ቤት ፊት ቀርቤ በዛሬው እለት በክልል ምክር ቤት ፊት ቀርቤ ርዕሰ መስተዳድር ሆኜ ስሰየም ርዕሰ መስተዳድር ሆኜ ስሰየም ለሕገ መንግስቱ ታማኝ በመሆን ለሕገ መንግስቱ ታማኝ በመሆን ከክልሉ ሕዝብና መንግስት የተጣለብኝን ኃላፊነት ከክልሉ ሕዝብና መንግስት የተጣለብኝን ኃላፊነት በቅንነት በቅንነት በታታሪነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን እንደምፈጽም እንደምፈጽም ቃል እገባለሁ። ዘገባውን ያደረሰችን አስቴር ምስጋናው ናት ከባህር ዳር። እናመሰግናለን። በትላንትና እለት በትግራይ ክልል መቀለ ከተማ በክልሉ ባለ ሀብቶችና ነጋዴዎች ተነሳሽነት በክልሉ የተጀመሩ የልማት ስራዎችን ለማጠናከር ከተለያዩ የኢትዮጵያ አካባቢዎች የተፈናቀሉ አንድ መቶ ዘጠኝ ሺህ የክልሉ ተወላጆችን መልሶ ለማቋቋም እና የክልሉን ደህንነት ለማስጠበቅ በሚል በመቀለ ከተማ ገቢ ማሰባሰቢያ መርሃ ግብን ቴሌቶን ተዘጋጅቷል። የትግራይ ክልል መንግስት ከህዝብ በተጠየቀው የገንዘብ ድጋፍ መሰረት በተዘጋጀው በዚህ መድረክ ላይ ሁለት መቶ ሀምሳ ሚሊዮን ብር ለማሰባሰብ ታቅዶ አምስት መቶ 40 ሚሊዮን ብር ከለጋሾች ቃል ተገብቷል። ዜናውን ከመቀሌ ያደረሰን ሙልጌታ አጽባሃ ነው። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ዛሬ በደረሰ የቦምብ ፍንዳታ በትንሹ 17 ሰዎች መሞታቸውን የሐኪም ቤት ምንጮች ለቪኦኤ ገለጹ። የሞቃዲሾ ትልቁ ሆስፒታል ዳይሬክተር ዶክተር ሙሐመድ የሱፍ እንደገለጹት ሌሎች 28 ቁስለኞች ሐኪም ቤት ገብተዋል። አደጋው የደረሰው አንድ ተጠርጣሪ አጥፍቶ ጠፊ ይጓዝባት የነበረችውን ተሽከርካሪ ሕዝብ በሚበዛባት የሞቃዲሾ አውራ ጎዳና መገጣጠሚያ ላይ በማፈንዳቱ እንደሆነም ተገልጿል። ለፍንዳታው አልሸባብ ኃላፊነቱን መውሰዱንም አስታውቋል። አድማጮች፣ ለአሁኑ ያሉን ዜናዎች እነዚህ ናቸው። ወደ ሌሎች ዘገባዎቻችን እንሻገር። ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። ከአሜሪካ ድምፅ ራዲዮ አብራችሁን ከአድማስ ተሻገሩ። ከሰሞኑ የሶማሌ ብሔራዊ ክልል ፕሬዚዳንት አቶ ሙስጠፌ ኡመር ወደ አማራ ክልል መዲና ባህር ዳር አቅንቶ ነበረ። በዚያም ከክልሉ ባለስልጣናት ጋር በሁለቱ ክልሎች ግንኙነት፣ አብሮም ደግሞ በአጠቃላይ የኢትዮጵያ ሁኔታ ላይ ይበጃል የሚሉትን ተወያይተዋል። አስቴር ምስጋናው የውይይቱን አንኳር ይዘቶች ታስቃኝናለች። ካሳለፍነው ሳምንት መጨረሻ ጀምሮ በባህር ዳር ከተማ ዋና ዋና ጎዳናዎች ላይ በኢትዮጵያ በአማራና በሶማሌ ክልል ባንዲራዎች አሸብርቋል። የሶማሌ ክልል ምክትል ርዕሰ መስተዳደር የአቶ ምስጦፌ መሐመድ ኦመር ፎቶግራፍ በትልልቁ በከተማው ወሳኝ ወሳኝ ቦታዎች ተሰቅለዋል። የከተማዋ ነዋሪዎችም በባህር ዳር ዓለም አቀፍ አውሮፕላን ማረፊያ በመገኘት በአቶ ምስጦፌ መሐመድ ኡመር የተመራውን ከሀገር ሽማግሌዎች፣ ከሃይማኖት አባቶች፣ ከጎሳ መሪዎችና ከተለያዩ የህብረተሰብ ክፍሎች የተውጣጡ መቶ የሚጠጉ ልኡካንን በደማቅ ስነስርዓት ተቀብሏቸዋል። የሶማሌ ክልል ምክትል ርዕሰ መስተዳደር አቶ ምስጦፌ መሐመድ ዑመር በውይይቱ መድረኩ ላይ የተናገሩት የአማራንና የሶማሌን ህዝብ ለመለያየት ብዙ ትርክቶች ተሰርተዋል። ትርክቶቹ ስህተት ናቸው። ይህንን ደግሞ ለፖለቲካ ትርፍ ብለን ሳይሆን በተጨባጭ ስህተት መሆናቸውን ስለተረዳን ነው ብለዋል። የተሳሳተ ትርከት የምንለው አንዱ እና የተገለጸው የአማራ ህዝብ ጨቋኝ ነው። የአማራ ህዝብ ጨቋኝ ነበረ በተለይም የሶማሊያ ህዝብን በተለየ መልኩ እንደበደረ ተደርጎ ላለፉት ዓመታት በረጅሙ የተሰራበት አብዛኛው የሶማሊያ ህዝብን በትርታ ላይ የአማራን ህዝብ እንደ ከሌላው ኢትዮጵያ ህዝብ ለይቶ እንደ ጨቋኝ የምናይበት ሁኔታ የተፈጠሩ ትርከት ትክክል አለመሆኑን ስለምናምንበት እንጂ ለፖለቲካ ተስበን አለ ይሄ ትርከት ስለሆነ የአማራ ክልል ምክትል ርዕሰ መስተዳደር አቶ ላቀ አያሌው በበኩላቸው እኛ የአማራ ህዝቦች አባቶቻችን ያወረሱንን ኢትዮጵያ ጠንካራ አድርገን ለመጪው ትውልድ የምናስረክብ እንጂ ላነሰ ዓላማ የምንሰራ አይደለንም ነው ያሉት። ኢትዮጵያ ወደ ቀድሞ ክብሯ ለመመለስ ጥላቻን ሳይሆን ፍቅር መስበክ የወቅቱ አጀንዳ ሊሆን ይገባል። ለዚህ ደግሞ የሶማሌ ክልል ምክትል ርዕሰ መስተዳደር አቶ ምስጦፌ እንዳደረጉት በንግግር ብቻ ሳይሆን በተግባር የተፈተሹ ስራዎችን መስራት ያስፈልጋል ነው ያሉት አቶ ላቀ። አቶ ምስጦፌ ከቃልም በላይ የተግባር ሰው ናቸው። ባለፈው ክረምት በሀገራችንና በክልላችን የተጀመረውን ለውጥ ለመቀልበስና ሀገራዊና ህዝባዊ አንድነታችንን አደጋ ላይ ለመጣል ታስቦ በሶማሌ ክልል አጋጥሞ በነበረው ጥፋትና ከፍተኛ ጉዳት የጉዳት ሰለባ የነበሩ አካላትንና የሃይማኖት ተቋማትን በአጭር ጊዜ ተገንብተው ወደ መደበኛ ህይወታቸው እንዲመለሱ ክቡር አቶ ምስጦፌና ካቢኔያቸው ሌት ከቀን ሰርተዋል። ጉዳት ለደረሰባቸው አካላትም ከመቶ ሚሊየን ብር በላይ በመመደብ የማቋቋም ስራ ሰርተዋል ብቻ ሳይሆን ጉዳት የደረሰባቸውን በመሰብሰብ ኮሚቴ አቋቁመው ለኮሚቴዎችም የሚያስፈልጋቸውን ግብዓት አሟልተው ስራ ያስጀመሩ ናቸው። በሌላም በኩል በማንነታቸው ብቻ አላግባብ የተወረሰባቸውን ንብረት እንዲመለስ ከካቢኔያቸው ጋር ወስነው ተግባራዊ አድርገዋል። በተግባር ኢትዮጵያዊነት ማለት ይህ ነው፣ የተጎዳን ማከም፣ ስነ ልምቦናውን ማጀገም። ይህንን ስራም ታሪክ በደማቁ የሚጽፈው እንደሆነ ሙሉ እምነት አለ። ለአገር ወዳድ የሶማሌ ህዝብ የምናረጋግጠው ታላቅ እውነት እኛ የአማራ ህዝብ አያት ቅድማ አየቶቻችን ያስረከቡንን ኢትዮጵያ ከዚህ በላይ ጠንካራና የበለጸገችና ለትውልድ እንድትዘልቅ እናደርጋለን እንጂ ከዚህ ላነስ አላማ መቼውንም ሰርተን እንደማናውቀው ሁሉ ዛሬም ልንሰራ የማንችል መሆናችንን ለእናንተም የምስራቅ ፀሐዮች ላረጋግጥላቸው ወዳለ። አቶ ምስጦፌ የሶማሌን ክልል መምራት ከጀመሩ ጊዜ ጀምሮ ተሰርተዋል የተባሉ ስራዎችን በተመለከተ ከዚያው ከሶማሌ ክልል የመጡ አቶ ደረጃ ሰፋን አነጋገርኩ። እኔ በሐምሌ 28 ጉዳት በኋላ የተቋቋመ ኮሚቴ ያለ የሰላም የፍትህና የልማት ማህበር ነው። እና የዛ ህዝብ ግንኙነት ኃላፊ ነኝ። እና በማናቸውም መድረኮች ላይ ስናገር ካፌ ማለየው የሚያስፈጽሙት ነገር ሁሉ ሰብአዊ መብትና የዜግነት ጉዳይ ላይ ነው። የተጎዱ ሰዎችን መካስ። ከትላንትና ወዲያ ዋርዴር ላይ ቤተ ክርስቲያን ተመርቋል። ወደዚህ ከመምጣታችን ሁለት ቀን በፊት በስምንት እንደዚህ አካባቢ ጅጅጋ የአርሴማ ቤተክርስቲያን ግንባታው ተጠናቆ ተመርቋል። ከዛ አሁንም የኪዳነ ምሕረት ቤተክርስቲያን ዋናዋ የተቃጠለችው ቀሳውስት የተገደሉበት ቦታ ግንባታው እየተጠናቀቀ ነው። በቅርብ እንደሚመረቅ አቀለው ቀጣይ የሞቱ፣ የቆሰሉ ተገደው የተደፈሩ እና የቆሰሉ ሰዎች ይቀጥላል። አሁን ዝርዝሩን አዘጋጅተንላቸዋል። ይህ የሆነው ደግሞ የሶማሌና የአማራ ክልል ህዝቦችን ወዳጅነት በማጠናከር ኢትዮጵያዊነትን ከፍ ባለ ማማ ላይ ለማስቀመጥ አንድ ተብሎ የተጀመረ መርሃ ግብር እንደሆነም በቦታው የተገኙ አንዳንድ አስተያየት ሰጫዎች ተናግረዋል። አማራና የሶማሌ ህዝቦች ይህንን መድረክ ማዘጋጅታቸው የኢትዮጵያ ሀገራዊ አንድነትን የሚናፍቁ ቀናይነት ያላቸው ህዝቦች አንድ ላይ ሆነው ሚዛኑን አስጠብቀው የሀገሪቱን አንድነት ለማስቀጠል ወሳኝ እርምጃ ነው ብዬ ነው የማምነው። ሶስት ቀናት በቆየው የዚህ የህዝብ ለህዝብ ግንኙነት ማሳረገው የሶማሌና የአማራ ህዝብ ትስስር ታሪካዊ ዳራን የሚዳስሱ ጥናታዊ ጽሁፍ በማቅረብና ሰፊ ውይይት በማካሄድ ነበር። በቀረበው ጽሁፍም የሁለቱ ክልል ህዝቦች ለኢትዮጵያ አንድነት አቃፊ ህዝቦች መሆናቸው ተጠቁሟል። የሶማሌና የአማራ ክልል የህዝብ ለህዝብ ግንኙነት መደረጉ ከወቅቱ የፖለቲካ ትኩሳት ጋር ሲታይ ያለው ፋይዳ ምንድን ነው? በማለት በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆኑትን አቶ አንተነ ተስፋዬን ጠየቁ። የኢትዮጵያ ሀገራዊ አንድነትን የሚናፍቁ ቀናይነት ያላቸው ህዝቦች አንድ ላይ ሆነው ሚዛኑን አስጠብቀው የሀገሪቱን አንድነት ለማስቀጠል ወሳኝ እርምጃ ነው ብዬ ነው የማምነው። የአንድ ሀገር ዜጎችን ይሄ ነገር የቀን ተቀን ህይወታችን መሆን አለበት። መጨረሻው ግባችን አንድ የፖለቲካ ማህበረሰብ ፈጥረን ወደፊት ማስቀጠል ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ባህርዳር ከአሜሪካ ድምፅ ራዲዮ የሚተላለፈውን ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት። ቀጣዩ ዘገባ ወደ ደቡብ ይወስደናል። ወደ ደቡብ ከወደ ደቡብ የመጣው ዜናችን ደግሞ ከሰሞኑ ከሲዳማ ዞን ክልልነት ጥያቄ ጋር በተያያዘ የተቀሰቀሰው ግጭትና የደረሰው ጥቃት ለበርካቶች ህይወት መጥፋት ምክንያት ሆኗል። እስካሁን በይፋ የተገለጸ የሟቾች ቁጥር ባይኖርም መረጃዎች ግን የሰላሳ አራት ሰዎች ህይወት ማለፉን ይጠቁማሉ። በተጨማሪም ለመናገር የሚከብድ ዘግናኝ ጥቃት በዜጎች ላይ መድረሱን የክልሉ ነዋሪዎች ይናገራሉ። የዛሬውን ውሎ በተመለከተ ዮናታን ዘብዴዎስ ዘገባ አለው። ከሱዳማ ዞን የክልነት ጥያቄ ጋር በተያያዘ በዞኑ ወረዳዎችና ከተሞች ተፈጥሮ የነበረው የጸጥታ ችግር መርገቡን ነው ነዋሪዎች በስልክ ለቪዩ የተናገሩት። ነዋሪዎች እንደሚሉት ለበርካቶች ሞትና ንብረት መውደም ምክንያት የሆነው ይኸው የጸጥታ ችግር ሰራዊቱ፣ በተለይም የመከላከያ ሰራዊት ባይደርስልን ህይወታችንም አይተርፍም ነበር ብለዋል። እጅግ በጣም በሚሰቀጥጥና በሚገርም ሁኔታ በመጀመሪያ የንግድ ማዕከሎችን ስም ዝርዝርም የያዙ ይመስላል ሆቴሎችን ስራዎቻቸውን በሙሉ አውጥተው ሜዳ ላይ የሚወስዱትን ወስደው የተረፈውን አቃጥለው በቃ አንድም አንድም ንብረት እንዳይጠርፍ አድርገው አውድሞ ከዛም ውጪ የተመረጡ ሰዎች ላይ በዘራቸው የተመረጡ የተነጣጠሩ ሰዎች ላይ መኖሪያ ቤታቸውም ጭምር በመግባት ማንኪያ ያልቀረ ማንኪያ መውሰድ የሚችሉትን ወስደው እያንዳንዱ ተከፋፍሎ እስከ ሌሊቱ ስድስት ሰዓት የዘረፉትን መጠጥ ሁሉ ሲጠጡ ወጣቶቹ ሰክረው እንደገና ሌሊቱን ያርዱናል ብለን ስንጠብቅ ነው መከላከያ ሰራዊት ገብቶ የህዝቡን ህይወት የታደገው እና እፎይ ያለ ነው። ብዙ ንብረት የወደመው መኪና ተቃጥሏል። ብዙ መኪናዎች ተቃጥሏል። የሰው ህይወት ዳ እስከምጥፋት ድረስ በዚህ ከተማ ውስጥ አሳዛኝ ነገር ነው። መከላከያ ባይገባ ኖሮ ሁሉ ነገር እንደ እንዲ ሁለት ሶስት እንዲ አልቅ ነበ ሁሉ ሁላችን ብ ልአልቅ ነበረ እና የሚታወቀው ህይወት የተረፈው በመከላከያ መምጣቱ ነው። በሰላማ ዞን ከሚገኙ ሰላሳ ስድስት መንግስት ወረዳዎችና ከተማ አስተዳደሮች ማንነትን የለየ ጥቃት የተፈጸመባቸውና ችግሩ በስፋት የታየባቸው በተለይም ይርጋለም፣ መልጋ፣ ለኩ፣ አለታ ወንዶ፣ አለታ ጮኮና አገረ ሰላም ተጠቃሾች ናቸው። ከእነዚህ ከተሞች ቪኦኤ ያነጋገራቸው አስተያየት ሰጪዎች የጸጥታው ኃይል ስለገቡ አንጻራዊ ብሎ የሚገልጹት ሰላም ተመልሷል ስጋት እንዳለባቸው ገልጸው መደበኛ እንቅስቃሴ ግን በከፍልም ቢሆን ጀምረናል ብለውኛል። ስሙ እንዲገለጽ ያልፈለገ የአለታ ወንዶ ከተማ ነዋሪ የተፈጸመባቸው ጥቃት እጅግ አስከፊ መሆኑን ተናግሮ ዛሬ የተሻለ ነገር መኖሩ እንኳል ኝቷል በዝም ነው እዳሉት ቤት ነቅና እንደተፈጸመባቸው ተናግሯል። በተፈጠረው ችግር እጅግ ማዘናቸውን የሚገልጹት እኒህ መምህር ኢትዮጵያውያን አስቀድሞ ለአገር አንድነትና ሰላም ትኩረት እንዲሰጡም ጠይቀዋል። ይህ በእንዲህ እንዳለ ከፍተኛ ጉዳት ከደረሰባቸው ከተሞች ውስጥ አንዱ የሆነው አገረ ሰላም የቡለ ወረዳ ከተማ ሃገረ ሰላም አንዷ ሲትሆን የሌላ ብሔር ተወላጅ መሆናቸውን የሚናገሩ የከተማ ነዋሪዎች ስጋት ስላለባቸው ተሰደው ቦሬ ወደምትባል ኦሮሚያ ክልል ጉጂ ዞን መሄዳቸውን ተናግረዋል። እስካሁንም አራት መቶ ሰባ ሰዎች በቦሬ ቅድስት ማርያም ቤተ ክርስቲያን መጠለላቸውን የቦሬ ከተማ ነዋሪ ተናግሯል። እኔ ቦሬ ነኝ ያለው፣ ያው ከአገረ ሰላም እየተሰደዱ እየገቡ ናቸው እና የገጠሩም ህዝብ እየገባ ነው ያለው ከዳዬ፣ ከበንሳ። ስለዚህ እየተሰበሰቡ እየገቡ ናቸው። አራት መቶ ሰባ አትሉ የት ነው እየተጠለሉ ያሉት እነዚህ ተሰደው የሚወጡ ሰዎች? ቤተ ክርስቲያን፣ ቅድስት ማርያም ቤተ ክርስቲያን ነው ያሉት። ቤተ ክርስቲያኒቷ ምንድን ነው ያደረገችላቸው? ያለው ያው ህዝቡ ነው የሚያዋጣላቸው መዋጫውን ህዝቡን እስካሁን ድረስ እያደረገላቸው ያለው ያው ልብሱንም ሆነ የሚለብሱትንም ምግብም ህዝቡ ነው የሚጠጡትንም ሁሉን ነገር። አሁንም ሰው እየመጣ ነው ያለው በጣም እየመጣ ነው። ጠዋት ራሱ መአት ነው የገቡት ከሀገረ ሰላም። ግማሹ በእግር ነው፣ ግማሹ አሁን ደግሞ በመኪና ነው። ከመንገድ ላይ ይዟቸው እየገቡ ያሉ ከሀገረ ሰላም ተሰደው ቦር የተጠለለ አንድ ተጎጂ ያለበትን ሁኔታ እንዲህ ሲል ተናግሯል። ከእንግዲህ መድኃኔዓለም ክብሩ ይስፋ ና ከሞት አፋፍ ላይ ያው ፌዴራል በሚገርም ሁኔታ አወጣን። ያው ወደ ቦሬ ማርያም ቤተ ክርስቲያን አዳራሽ ላይ ተጠልለን ያለ ነው። ያው ሁኔታው ጥር ባለ ሁኔታ ስገልጽ አሰቃቂ። መድኃኔዓለም መቼም ከባህሪያታችንም የመጣ ሊሆን ይችላል፣ ሊያስተምረንም ሊሆን ይችላል። የሰው ዘር የሰውን ልጅ እንዲህ የሚያይደረግ መስሎም አይታይንም ነበር። መቼም ተጋብተን ተዋልደን ቋንቋውን አሁን እንዲህ ስናገር እንኳን ብዙ አማርኛ የምችል መስላላች እና ሲዳምኛውን ነው በብዛት የምናገረው የምንሰብከው፣ የምንቀድሰው ማለት ይቻላል። እና ይህንንም ያደግነው እነሱን መስለን ሆነንም ለመኖር አስበን ስለነበር ነው። እና ያልታስበው ሁኔታ ነው የደረሰብን አባቶቻችን አረጋውያን ተገለውብናል። ከእንግዲህ ያው እግዚአብሔር ክብሩ ይስፋ የቦሬ ህዝብ መቼም ተቀብሎን እየተንከባከበን ያለው አሁን ማርያም ቤተ ክርስቲያን አዳራሽ ወደ አይነት ተጠለን ያለ ነው። መቼም እንደዚህ አይነት ይገጥመናል ብለን አላሰብንም። ከዛም ወዲህ ደግሞ ያው ፖሊስ በወቅቱ የነበረው ወረዳችን ላይ ሀገረ ሰላም ላይ የነበረው ፖሊስ አብሮ ሲቪል ለብሶ ነው አብሮ ሲያስመታን የነበረው፣ ቆመው ነው እያየናቸው። ስለ እውነት ውሸትም አደለም እና አንድም ፖሊስ መቶ አለቃው እንደውም ወዲያው ነው ደምግስት ተነስቷል ብሎ አገር የለቀቀው መንግስት ሰራዊቱን በማስገባት ለማረጋጋት ላደረገው ጥረት ምስጋናቸውን የሚያቀርቡ እነዚህ አስተያየት ሰጪዎች አሁንም ተጠናክሮ እንዲቀጥል ጠይቀዋል። የሲዳማ ዞን አስተዳደር ጽህፈት ቤት ፕሬስ ኃላፊ አቶ ገነነ አበራ ከቪኦኤ ጋር በስልክ ባደረጉት ቃል ምልልስ የዞኑ የመንግስት ሹመኞችና የወረዳም ሆነ የከተማ አስተዳደር የሥራ ኃላፊዎች ህዝቡን የማረጋጋትና ችግር ፈጣሪዎችን የማጣራት ስራ መጀመሩን አስታውቀዋል። የሲዳማ ህዝብ በሌሎች ብሔር ተወላጆች ላይ ለደረሰው ጥቃትና ጉዳት ኃላፊነት ለመውሰድ ይሁንታቸውን እንደገለጹላቸው ለቪኦኤ ተናግሯል። የሃይማኖት አባቶችና የአገር ሸማገሎች ሰላም ለማውረድ የበኩላቸውን ጥረት ት መጀመራቸው ነው የጠቀሱት የክልሉ ርዕሰ መስተዳድር አቶ ሚሊዮን ማቶስ አቶ ሚሊዮን ማቶስ የሲዳማ ዞን ዋና አስተዳዳሪ አቶ ቃሬጫ ወቻና የቀድሞ የክልሉ ርዕሰ መስተዳድር አቶ ደሴ ዳልኬ ጉዳት የደረሰባቸውን ከተሞች ከትናንት ጀምሮ እየጎበኙ ሲሆን አቶ ሚሊዮን ድርጊቱን አውግዘውታል። አቶ ሚሊዮን ተጎጂዎችን አግኝተው ባነጋገሩበት ወቅት ለክልሉ ቴሌቪዥን ጣቢያ እንዳሉት የተፈጸመው ጥቃት ልብ የሚሰብር ነው። መንግስትም ለወደመው ንብረት ካሳ እንደሚከፍልም ተናግረው በአጭር ጊዜ ውስጥ መልሶ ማቋቋም ስራ እንደሚሠራም አስታውቋል። በወንጀሉ ተሳትፈው የተገኙ አካላት በህግ እንደሚጠይቁ የተናገሩት ርዕሰ መስተዳደሩ በወንጀሉ የተሳተፉ ወጣቶች የሚወጡት ከአባት እናታቸው ከአገር ሽማግሌዎችና ከሃይማኖት አባቶች ስር በመሆኑ ሁሉም ኃላፊነት ሊወስድ ይገባልን ብለዋል። ከተለያዩ ምንጮች ከሆስፒታል፣ ከፖሊስ እንዲሁም ከመንግስት አካልና ነዋሪዎች የአሜሪካን ድምጽ ራዲዮ እንዳረጋገጠው እስካሁን ከ ሰላሳ አምስት በላይ ሰዎች ህይወታቸው ያለፈ ሲሆን ቁጥራቸው በውል ያልታወቁ ግለሰቦች ቀላልና ከባድ ጉዳት ደርሶባቸዋል በወንጀሉ በቀጥታም ሆነ በተዘዋዋሪ እጃቸው አለበት ተብሎ የተጠረጠሩ ግለሰቦችም በቁጥጥር ስር እየዋሉ ይገኛሉ ለአሜሪካን ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም እያዳመጣችሁ ያላችሁት ጋቢና ቪዮኤ ነው የሰው ልጆች ጨረቃን ከረገጡ አምሳኛ ዓመታቸውን ደፈኑ። ይህ የማይሞከር የሚመስል ጉዞ መሳካቱ ለመላዩ ሰው ልጅ የተወውን የመነቃቃትና ርቆ የማለም መንፈስ መካድ አይቻልም። ሀብታሙ ስዩም ልዩ ዝግጅት አለው። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ በሰው ከ50 ዓመታት በፊት በትናንትናው ዕለት በሰው ልጆች የጠፈር ምርምር ታሪክ ከፍተኛ ቦታ የተሰጠው ሁነት ተመዘግበ። ከምድር 238858 ማይል ርቃ የምትገኘውን ጨረቃን የሰው ልጅ ረገጠ። ይህ እንዲሆን ያስቻለው አፖሎ የተባለ የአሜሪካ ጠፈ ምርምር መርሃ ግብር ነው። መርሃ ግብሩ 400000 ሰራተኞችን በቀጥታም ሆነ በተዘዋዋሪ አሳትፏል። በሰው ልጆች ታሪክ ጨረቃን በመርገጥ የመጀመሪያ የሆኑት ሰው ኒል አርምስትሮንግ ያ በቀዝቃዛው ጦርነት የጊዜ ቀጠና የተመዘገበው ስኬት የተቀናቃኝ ሀገራት ሰላማዊ ፍልሚያ ውጤት መሆኑን ጠቀስ አድርገው ነበረ። በዩኤስ አሜሪካና ና በሶቪየት ህብረት መካከል የነበረው ፉክክር ሰላማዊና ታላቅ ነበረ። እጅግ የበረታ ውድድርም ነበር። ሳይንስ ትምህርትና አሰሳን በተመለከተ ሁለቱ ወገኖች የላቀውን መንገድ እንዲወስዱ ረድቷቸዋል። የኋላ የኋላም በሁለት ባላንጣ ሀገራት መካከል ትብብርን መፍጠሪያ ብልሃት ሆነዋል ነው ያሉት። ኒል አርምስትሮንግ እና በዝ አልድሪን ጨረቃን በሚረግጡበት ወቅት በዓለም ላይ የሚኖሩ በሚሊዮኖች የሚቆጠሩ ሰዎች በቴሌቪዥን መስኮት ሁናቴውን ተከታትለዋል። ይህ ስኬት ለብዙዎቹ የማይሳካ የሰው ልጆች ህልም አለመኖሩን አስተምረዋል። በወቅቱ ዩኤስ አሜሪካን ይመሩ የነበሩት ጆን ፍ ኬነዲ የአፖሎ 11 በራሪዎች ታሪክ ለመላው ዓለም የሚተወውን እርባና መደጋገማቸው ከዚህ የመነጨ ይመስላል። በቅርብ ሳምንታት ውስጥ የተመዘገበው አስደማሚ የጠፍር ላይ ስኬት ለሁላችንም ግልጽ ሊያደርግልን የሚገባው በ1957 የስፑትኒክ መንኮራኮር እንዳደረገው ሁሉ የትኛውም ቦታ በሚኖሩ በሕይወት መንገዳቸው ላይ ቁርጠኛ ለመሆን በሚተጉ ሰዎች ጭንቅላት ላይ የሚኖረውን ተጽዕኖ ነው ነው ያሉት ጆነፍ ኬኔዲ በ1957 የራሽያ የስፑትኒክ መንኮራኩር የመጀመሪያው የተሳካለት የጠፈር ላይ አሳሽ መንኮራኩር መሆኑ አይዘነጋም። የአፖሎ መርሃ ግብር የጨረቃ ጉዞው ከ50 ዓመታት ወዲህ በዋናነት ሮቦቶችን በመላክ ላይ አተኩሯል። የአሁኑ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ግን ሰዎችን ወደ ጨረቃ ብሎም ወደ ሌሎች ዓለማት የመላኩ ጥረት እንዲቀጥል ፍላጎት እንዳላቸው ከሰሞኑ ተናግረዋል። ብሔራዊ የጠፈር ምርምር መሥሪያ ቤትን ቀጣዩን ወንድ ወይንም ሴት ወደ ጨረቃ እንዲልክ ብሎም ሰዎችን ወደ ማርስ በመላክ ቀጣዩን ትልቅ እርምጃ እንዲወስድ አዘዥ ያለው ሲሉ ተሰምተዋል። ትራምፕ በቅርቡ ከጋዜጠኞች ጋር በነበራቸው ቆይታ አስተዳደራቸው ወደ ጨረቃ በ2024 የአውሮጳውያኑ ዘመን ለመመለስ ማርስ ላይ ደግሞ በ2033 ሰዎችን ለማሳረፍ ያለውን እቅድ ይፋ አድርጓል። ሆኖም ወደ ጨረቃ መመለስ ይሻላል ወይስ ቀጥታ ወደ ማርስ ማምራት የሚለው ክርክር ፈጥሯል። ኒል አርምስትሮንግና ባዝ አልድሪን ጨረቃ ላይ ከ20 ሰዓታት በላይ በቆዩበት ወቅት በጨረቃ ምህዋር ላይ የማዘዣ መንኮራኩር ውስጥ ሆነው ሲያግዟቸው የነበሩት የ88 ዓመቱ ማይክል ኮሊንስ በቀጥታ ወደ ማርስ ማቅናቱን ይደግፋሉ። እኔ ማርሳዊ ነኝ፣ ሲመስለኝ፣ ማርስ ቀጣዩዋ ታላቅ መዳረሻችን ናት ነው ያሉት ኮሊንስ። እያዳመጣችሁ ያላችሁት ጋቢና ቪዮኤ ነው። የዛሬ ምሽት የምናስተናግዳቸው የደንገረሞን ሀብታሙ ስዩም ነን። በመቀጠል ደግሞ ጸሐይ ዳምጠው የአፋን ኦሮሞና አማርኛ ቲያትርን ፊልም በማዘጋጀት እና በመተው ላይ የምትገኝ ወጣት ታስተዋውቀናለች። ቴሌቪዥን ድራማዎችን አያለው፣ ቲያትር ቤቶች እየሄድኩ ቲያትራ ያለው አዲስ አበባ ከመጣሁ በኋላ ጣ ያለው አደንቃለሁ እንጂ አንድ ቀን አርቲስት ሆናለሁ ወይም ልሁን ወይ ብዬ ተመኝቼ አላውቅም። በአጋጣሚ ነው። አንስ ባ እንደመጣው እንደዚህ በክበባት እየተሰባሰቡ ድራማ ምናምን የሚሰሩ ልጆች ነበሩና ና አቢሲኒያ የሚባል ክበብ ያን ዚህ ድንፍሌ አካባቢ ተቋቁሞ የእነሱ ልጆች ጋር መስራት ጀመር። በአማርኛ ማለት ነው። እዛ ሰራ ምንም ያው እንለማመዳለን፣ ግን የትም አይደርስም ነገር እየው ምን ነው ሁሌም ለመምድ ለመምድ ለመምድ ጊዜ ማክፊ አይነት ነገር ነው የነበረው። ከዛ ተውኩኝ ተውኩኛ እንዲውም በቃ በግሌ ሌሎች ስራዎች ፍቅራም፣ ሳሉ የ አስራ ሁለተኛ ክፍል ትምህርቷን ካጠናቀቀች በኋላ ወደ አዲስ አበባ አቀናች። በአዲስ አበባ ካፌ ውስጥ ተቀጥራ ማስተናገድ ጭምር የተለያዩ ስራዎችን ሰርታለች። ፍቅር በእንዴት አይነት አጋጣሚ ወደ ሙያው እንደገባች አብራርታለች። እዛ አሁንም አቋርጬ በራሴ ህይወት ውስጥ በራሴ ሌላ ስራ እየሰራሁ ዳዊት እጅሬኛ የሚባል ሲያቶች ለኦሮሚያ ልማት ማህበር ገቢ ማሰባሰቢያ ተብሎ ያኔ እነ አቶ ዲማ አበራ ያዘጋጁ ነበር። እኔ ደግሞ አቶ ዲማን ያኔ አላቃቸውም እና አጋጣሚ ካፌ ሰራ ነበር ስድስት ኪሎ አካባቢ ውቅያኖስ ክባር የሚባል ነበር እና እዛ ስሰራ

ከዛ በኋላ ቀጣይ እንግዲህ ጉማ የሚባል ትልቅ ቲያትር ከብሔራዊ ቲያትር ጋር በመተባበርም ሰራን። አንድ ሶስት አራት ወር መድረክ ላይ የቆር የቆየ ነው እዛው፣ እሱንም ሰራን በዛው አጋጣሚትም ስልጠና ይሰጥ ነበረ። ባህልና ስፖርት የሚባለው ቢሮ በሰርቲፊኬት ደረጃ ስልጠና ይሰጣል። በዚሁ በአርት ዙሪያ ማለት ነው። እዛ ላይ ያንን ስልጠና ተካፈልኩ። ያንን ስልጠና ወሰድኩ ጽሁፍ ላይ፣ ትወና ላይ ና ዝግጅት ላይ ወይ ጀነራል የሆነ ኮንሰርት ነገር ቢሰጥ ነገር ወስተርኩ። ከዛ በኋላ ይመስለኛል የሆነ እይታ የተቀየረው መክሊ ቴስቱ ነው የሚል ነገር ማስተር ጀመርኩኝ። በዛ ቀጠልኩ። አርቲስቷ በአማርኛና በአፋን ኦሮሞ ፊልሞች፣ ቲያትሮች እንዲሁም የሬዲዮና የቴሌቪዥን ድራማዎች ተውናለች። መጀመሪያ ሄዲ ተሾመ ሲኦል የሚል ፊልም መጀመሪያ ሲሰራ ኮረስ ናት፣ ትንሽ ናት። መጀመሪያ ጊዜ እዛ ላይ ነው አማርኛ ላይ የሰራሁት። ከዛ በኋላ የአብርሃም ጸጋዬ የነጻው ትውልድ የሚል ፊልም ነበረ ላይም ተሳትፌያለሁ። ቅርብ ጊዜ ደግሞ ዘመዴ ነሽና አቶና ወይዘሮ የሚል የአማርኛ ፊልሞች ላይ ተሳትፌያለሁ። በአፋን ኦሮሞ ቪሲዲ ነው የመጀመሪያውን የአፋን ኦሮሞ ቪሲዲ ሰርተናል። ከነ ነፍሱ ማረው አድማሱ ብርሃኑ፣ ኦሊ ነጋ ከቅርቡ ጋር ኢቱፋ ሆነን ቃንቂ ሚሊዮን የመጀመሪያውን ፊስቲጊ ይሰርፈናል። ፍቅረ ምሳሉ በትወናና ኪነ ጥበብ ዙሪያ ያለውን ተሰጥኦዋን በትምህርት ለማጎልበት የቲያትር ሙያ በአዲስ አበባ ዩኒቨርሲቲ ተምራ ባለፈው ሳምንት ተመርቃለች። አርቲስት ፍቅረ ምሳሉ በሕይወት ጉዞ ላይ በጣም የተደሰተችበትና በጣም የተከፋች አጋጣሚም አስታውሳለች። ይህ በጣም ብዙ ቀን አስ እኔ ማትሪክ ፖስት ውጤት እየጠበቅኩ ነው አባት ያረፈውና እሱ እሱ በጣም በጣም የተፋው ከ ነው በዘመኑ ማለት ነው። ኢቭን አላማዬን እስክቀይር ድረስ መንገዴን እስክቀይር ድረስ ነው በጣም እንትን ያለኝ እሱን ከማብረታውን። በጣም ደስ ያለኝ ደግሞ ልጄን የወለድኩለት ነው። ልጄን የወለድኩለት በጣም ደስ ብሎኛል። ከልጄ ባሻገር ደግሞ ሁለት ሺ አስር ላይ ደግሞ ከአማርኛ ወደ አፋን ኦሮሞ የተተረጎመውን ጎዶ ጢቂን ለህዝብ ሳቀርብ ልክ የወለድኩ ዕለት ያለ ምናልባትም ከዛ ከፍ ያለ ይመስለኛል፣ እንደሱ አይነት ደስታ ተሰምቶኛል። ሕይወቷ ውጣ ወረድ የበዛበት ስለሆነ ወጣቶች በወጣትነት እድሜያቸው በተለይም ሴቶች ራሳቸውን ሆኖ መቆም አለባቸው የሚል መልእክት አላት። መውደቅ እንዳለ መነሳትም አለ። ቆመች ጀምረችው ከሆነ ደግሞ በሆኑ ነገሮች ልትወድ ትችያለሽ። መሀል ላይ ግን አንደኛ ጠንካራ መሆን አለብሽ። አንቺ በአንቺነትሽ ነው ማመን ያለብሽ። ማንም ሰው በአንቺነትሽ ማህተም እንዲመታልሽ መስጠት የለብሽ። እኔ በዛ ነው ማምነው። በተጨማሪም ወጣቶች ሊገጥሟቸው የሚችሉ መሰናክሎች ሳይደናገጡ ተስፋ ሳይቆርጡ ወደፊት መራመድ እንዳላቸው መክራለች። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይ ዳምጦ እንግዲህ ከፍቅር አምሳሌ ጋር ያደረገችውን ቆይታ ነበር የሰማችሁ። እናመሰግናለን። የዛሬ ጋቢናዋ ቪዮኤ ጉዟችን በዚሁ ተጠናቋል። ነገ እንገናኛለን። ዛሬ የጀመርነውን የአስጌ ሙዚቃ ነገ እንግዲህ ከሱ ጋር ካደረግነው አነስተኛ ቆይታ ጋር ይዘነው እንመለሳለን። ለአሁኑ አብራችሁን ስለነበራችሁ እናመሰግናለን። ደናደሩ ኤደንና ሀብታሙ ነበር አብረናችሁ ነበር። ነው አቀናባሪያችን ሞክቢል ነው ደናደሩ